ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳች ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ የካቲት 14 2016 ዓ ም ስርጭታችን ጀምረ አራት ገዳማውያን ኦነግ ሸኔ በተባለው ታጣቂ ቡድን መገደላቸውን የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የፌዴራልና የክልል ጸጥታ አካላት ገዳማውያኑና ገዳሙን እንዲታደጉ ጠይቃለች። የተሰማው ከተወሰዱት አምስት አባቶች መካከል አራቱ መገደላቸውንና አንደኛው ተመልሰዋል የሚል ነበር። አሁን ግን የት እንዳሉ አልታወቀም። የእሳቸውን ጉዳይ ገና ነው። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት የሕዝብ ግንኙነት መምሪያ ምክትል ኃላፊ የሆኑት መልአከ ሰላም ቀሲስ ዳዊት ያሬድን ነው። ቀደም ብለን የሰማናቸው ከኦሮሚያ ክልል የተሰጠውን ምላሽ ያካተተ ዘገባ በምሽቱ ተካትቷል። ሌሎችም ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል። እንደምንውላችኋል። አድማጮቻችንና ተመልካቾቻችን ታስተናግዳቸው የማመሸው ሀብታም ስዩም ነኝ። ንጉሡ ታምሬ ደግሞ በምስልና በድምፅ ቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራሳት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። አስቀድመን ከአስቀድመን ግን አሁን አጫጭር የዓለም ዜናዎችን እናስደምጣችኋለን። አሉላ ከበደ ይጠብቃችኋል። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን የአቶ ዮሐንስ ቧያለው ያለመከሰስ መብት ተነሳ። በዩክሬን ጦርነት ሁለተኛ ዓመት ዩናይትድ ስቴትስ በሩሲያ ላይ አምስት መቶ አዳዲስ ማዕቀቦችን ጣለች። ፕሬዚዳንት ሳል በሚያዝያ ወር ስልጣን እለቃለሁ አሉ። የሚሉት ይገኙበታል። አሁን ወደ ዝርዝሩ አቶ የአቶ ዮሐንስ ቧያለው ያለመከሰስ መብት ተነሳ። የአማራ ክልል ምክር ቤት ላለፉት ስድስት ወራት በስር ላይ የሚገኙትን የክልሉ ምክር ቤት አባል አቶ ዮሐንስ ቧያለውን ያለመከሰስ መብት አነሳ። ኬኔዲ አባተ የአቶ ዮሐንስን ጠበቃ አነጋግረው አጭር ዘገባ ደርሶናል። ትናንት ሐሙስ የካቲት 14 ቀን 2016 ዓ ም መደበኛ ስብሰባውን ያካሄደው የአማራ ክልል ምክር ቤት ከነሐሴ 9 ቀን 2016 ዓ ም ጀምሮ በእስር ላይ የሚገኙትን የአቶ ዮሐንስ ቧያለውን ያለመከሰስ መብት አንስቷል። አቶ ዮሐንስ የታሰሩት በአማራ ክልል የመጀመሪያው ዙር አስቸኳይ ጊዜ አዋጅ ከታወጀ ከጥቂት ቀናት በኋላ ነበር። በጉዳዩ ላይ አስተያየታቸውን የሰጡን የአቶ ዮሐንስ ጠበቃ አቶ ሰለሞን ገዛኸኝ፣ ያለመከሰስ መብታቸው ሳይነሳ እስካሁን ለምን እንደቆየ በእርግጠኝነት መናገር እንደማይቻል ተናግረዋል። ያለመከሰስ መብት አሁን በአስቸኳይ ጊዜ አዋጅ ማንሳት ከተቻለ ለምንድን ነው መጀመሪያ ሳይያዙ ያልተነሳው? ለምንድን ነው ለምንድን ነው በስድስት ወር ውስጥ ክስ ያልተመሰረተባቸው? መሰረጃ ለማሰባሰብ ይሄን ያህል ግን ስድስት ወር ይፈጃል? በራሱ ስድስት ወር የቆዩበት አስቸኳይ ጊዜ አዋጁ ረጅም ጊዜ ስርና አይፈቅድም። የተፋጠነ ፍትህ የማግኘት መብት አለ በሕገ መንግስት። እሱም ተገደዋል ሊሉ ይችላሉ። ግን የተፋጠነ ፍትህ የሚለውን እንኳን ባናነሳ አዋጁ አቢዩዝ መደረግ የለበትም እና በምንረ ስናየው አቶ ዮሐንስ ጓልን ወይም አቶ ታየደንዳ ደንዳ አይ ኔክስት ክስ ሊመሰረትባቸው የሚለውን ፕሬዘምሽን የሚያመጣ ነው። ይከሰሳሉ የሚለውን ነገር ምንም አቀው ነገር የለም። የአማራ ክልል ምክር ቤት የአቶ ዮሐንስ በያለውን ያለመከሰስ መብት ያነሳው የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ያለመከሰስ መብት በጨፌ ኦሮሚያ ከተነሳ ከአራት ቀናት በኋላ ነው። ሁለቱን ጨምሮ በእስር ላይ የሚገኙ አምስት የፌዴራሉና የክልል ምክር ቤት አባላት ያለመከሰስ መብታቸው ሳይነሳ በአስቸኳይ ጊዜ አዋጁ ስር የታሰሩ ናቸው። እስረኞቹ እስካሁን በጠበቃ እንዳልተጎበኙ የገለጹት አቶ ሰለሞን ክስ የሚመሰረትባቸው ከሆነ የግድ ጠበቃ ማየት እንደሚያስፈልጋቸው ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አይኤምኤፍ የባለሙያዎች ቡድን ወደ አዲስ አበባ ሊልክ ነው። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኢትዮጵያ እያቀረበች ላለችው የብድር ጥያቄ ምላሽ በመጪዎቹ ሳምንታት አንድ የልዑካን ቡድን ወደ አዲስ አበባ እንደሚልክ የድርጅቱ ቃል አቀባይ ጁሊ ኮዛክ ትናንት አስታወቁ። ልዑኩ ባለፈው የጥቅምት ወር በተመሳሳይ ወደ አዲስ አበባ ያደረገውን ጉዞ ተከትሎ ድርጅቱ ባለሥልጣናቱ ያቀረቡትን የኢኮኖሚ መርሃ ግብር መደገፍ በሚችል መንገድ ዙሪያ ሁነኛ ምርታ ታይተዋል ያሉት ኮዛክ ቡድናቸው ወደ ኢትዮጵያ የሚያቀናበትን ትክክለኛ ቀን ግን ይፋ አላደረጉም። አያይዘውም የብድር ገንዘቡ የምግብ ዋስትናን ለማረጋገጥ በግጭቶች ለደረሰው ውድመት የመልሶ ግንባታና በአገሪቱ የሚታየው ከፍተኛ ዋጋ ንረት ያስከተለውን ሁኔታ ለማርገብ እንዲሁም የሰብአዊ ፍላጎቶችን ማሟላትን ጨምሮ ኢትዮጵያ የገጠሟትን ብርቱ ፈተናዎች ለመቅረፍ የሚውል መሆኑን አመልክተዋል። በዩክሬን ጦርነት ሁለተኛ ዓመት ዩናይት ስቴትስ በሩሲያ ላይ አምስት መቶ አዳዲስ ማዕቀቦችን ጣለች። ማዕቀቡ ከናቫልኒ እስራት ጋር ግንኙነት ያላቸውን ግለሰቦች፣ የሩሲያን የፋይናንስ ዘርፍ፣ የመከላከያ ኢንዱስትሪ ተቋማት፣ የተለያዩ የግዢ ክንውንውን የሚደረግባቸው አውታሮችና እንዲሁም በተለያዩ አህጉሮች ውስጥ ቀደም ሲል የተጣሉ ማዕቀቦችን ለማስመለጥ በሚረዱ ወገኖች ላይ የተነጣጠረ መሆኑ ተመልክቷል። ፑቲን በውጭ ሀገራት ለፈጸሟቸው ጠብ አጫሪ ድርጊቶች እንዲሁም በአገር ውስጥ ለሚያደርሱ ጭቆና ብርቱ ዋጋ የሚያስከፍሉ ናቸው ሲሉ ባይደን የማዕቀቦቹን ክብደት አመልክተዋል። ባለፈው ሳምንት በእስር ላይ ሳለ ለሕልፈት የተዳረገው የሩሲያው የተቃዋሚ መሪ ናቫልኒን ባለቤት ዩሊያና ናቫልኒያና ሴት ልጃቸውን ዳሻን ትላንት አሙስ ከትላንት ከዩናይት ስቴትሷ የካሊፎርኒያ ክፍለ ግዛት አግኝተው ያነጋገሩት ፕሬዚዳንት ባይደን ሙስናን ክፍለ ግዛትቱ ውስጥ አግኝተው ያነጋገሩት ፕሬዚዳንት ባይደን ሙስናን በመዋጋትና ነፃነትና ዲሞክራሲያዊ ሩሲያ እንድትፈጠር ታላቅ ቆራጥነት ያሳዩ ሲሉ ናቫልኒን አወድሰዋቸዋለሁ። ባይደን በዛሬው ዕለት የዩናይትድ ስቴትስ በሩሲያ ላይ የጣለቻቸውን አዳዲስ ማዕቀቦች ይፋ ባደረጉበት ወቅት ባሰሙት ንግግራቸውም ዩክሬናውያን ነጻነታቸውንና የወደፊት እጣቸውን ለማስጠበቅ ያሳዩት ቁርጠኝነትም አወድሰዋል። ኔቶ ይበልጥ ጠንካራ፣ ግዙፍና ይበልጥም አንድነት ያለው ድርጅት ሆኗል ሲሉ ከአሁን ቀደም ያልታየ በማለት ህብረቱ ያለበት ያሉትን ሁኔታ አመልክተዋል። 50 ሀገራት ያሉበት የዩክሬን የሚደግፈው በዩናይት ስቴትስ የሚመራው ዓለም አቀፍ ጥምረት ለዩክሬን ወሳኝ መርታ እርዳታ በመስጠት እና ሩሲያን ለፈጸመችው ወረራ ተጠያቂ ለማድረግ አሁንም በቁርጠኝነት ይቀጥላል ብለዋል። በተያያዘም ዩክሬን የሩሲያን ኃይሎች ጥቃት ለመመከት መዋጋቷን በቀጠለችበት በአሁኑ ወቅት በገጠሟት የአቅርቦት እጥረቶች የተነሳ የጦር መሳሪያና ጥይት በራሽን እየሰጠች መሆኗ ለተነገረው ኬቭ ጊዜው ሳያልፍ የማሟያ በጀት እንዲፈቅድ ባይደን የዩናይትድ ስቴትሱን የተወካዮች ምክር ቤት በሁለቱ ተቀናቃይ ፓርቲዎች የተሰናዳውን የብሔራዊ ደህንነት ሕግ እንዲያጸድቅ ሲሉ አሳስበዋል። ክብራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ፕሬዚዳንት ሳል በሚያዝያ ወር ስልጣን እለቃለሁ አሉ። የሴኔጋሉ ፕሬዚዳንት ማኪ ሳል በመጪው የሚያዝያ ወር ስልጣናቸውን እንደሚለቁ በትላንትና እለት ቢያስታውቁም ቀደም ሲል የፊታችን እሁድ ሊካሄድ ታቅዶ ለሌላ ጊዜ የተላለፈው ፕሬዚዳንታዊ ምርጫ የሚካሄድበትን አዲስ ቀን ግን ይፋ አላደረጉም። የሁለተኛ ዙር ስልጣን ዘመናቸውን በማጠናቀቅ ላይ ያሉት ሳል ተፎካካሪዎችን ማንነት አስመልክቶ በተቀሰቀሰውና አሁንም ድረስ ልባት ባላገኘው ውዝግብ ሳቢያ ምርጫውን ለአስር ወራት ማራዘማቸው ይታወሳል። ይሁንና ሳል ስልጣኔን እለቃለሁ ካሉበት የሚያዝያ ወር አስቀድሞ አዲስ ፕሬዚዳንት መምረጥ ስለመቻል አልመቻሉ ግን ግልጽ አይደለም። ፕሬዚዳንቱ የወሰዱትን የቀደመ እርምጃቸውን ህገ ወጥ ነው ሲል ውድቅ ያደረገው የሀገሪቱ ህገ መንግስታዊ ፍርድ ቤት በበኩሉ መንግስት በተቻለ ፍጥነት አዲስ የምርጫ ቀን እንዲያዘጋጅ ሲል ትእዛዝ አሳልፈዋል። ሀገር ያለ ፕሬዚዳንት መቀጠል እንደማትችል ግልጽ ነው ያሉት ሳል ውይይቱ ቀጣዩን ይወስናል። እናም ከአንዳች መግባባት ላይ እንደሚያደርሰን ተስፋ አደርጋለሁ ብለዋል። በመጪው ሳምንት ከፖለቲካ መሪዎች ጋር እንደሚወያዩም ተናግረዋል። ሴኔጋል በምዕራብ አፍሪቃ በጣም የተረጋጋ ዲሞክራሲ ካላቸው አገራት አንዷ ተደርጋ ትታያለች። ይሁን እንጂ በምርጫ ጉዳይ ዙሪያ የተነሱት አለመግባባቶች ሀገሪቱን የሰው ህይወት ጭምር ከጠፋበት የፖለቲካ ቀውስ ውስጥ ማስገባታቸው ይታወቃል። በሰላማዊ ሰልፎች ወቅት ሶስት ሰዎች በጸጥታ ኃይሎች ሲገደሉ ሌሎች በርካታዎች መቁሰላቸውም ተዘግቧል። የፊታችን ቅዳሜና እሁድ ሰልፎችን ለማካሄድ ያቀዱ የተቃዋሚ ወገኖች ምርጫው በፍጥነት ይካሄድ ዘንድ በሳል ላይ ግፊት ማድረጋቸውን መቀጠላቸውም ተዘግቧል። በመጨረሻም ቻይና ውስጥ በወረደ ከፍተኛ በረዶ ከአንድ መቶ በላይ ተሽከርካሪዎች እርስ በርስ ተገጫጭተው አንዱ ባንዱ ላይ መከመራቸውን ተዘገበ። መንግስታዊ የቻይና ዜና ወኪል እንደዘገበው ምስራቃዊ ያንጂያክሱ ግዛት ሽዙ ከተማ አቅራቢያ በረዶ ያንሸራተታቸው ከመቶ በላይ መኪኖች ተጋጭተው እስካሁን በታወቀው ዘጠኝ ሰዎች የመቁሰል አደጋ ደርሶባቸዋል። ታይቶ የማይታወቅ የተባለው ግዙፉ የተሽከርካሪዎች ክምር ባለፉት ጥቂት ቀናት ውስጥ ብቻ ቻይና ውስጥ የታየው ከባድ የክረምት የአየር ሁኔታ የከሰተው መሆኑን ተመልክቷል። በማኅበራዊ ድረገጾች ላይ የወጣ የግዛቲቱ የፖሊስ ሪፖርት እንዳመለከተውም አደጋው የደረሰው በአካባቢው የሰዓት አቆጣጠር ከማለዳው አንድ ሰዓት ላይ ነው። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲቪስ ዌስ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ ያላችሁት ከአሜሪካ ድምፅ ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም ጽሑፍ መልእክት ለምትሹ ሌላ አማራጭ አለን። 202 205 9942 ዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕሰ ጉዳይ እንሻገር። ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አራት መነኩሳት አባቶችን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ የኦሮሚያ ክልል አስተዳደርና ጸጥታ ቢሮ አስታውቋል። በየደረጃው ያሉ የክልል የጸጥታ ኃይሎች በተቀናጀ ሁኔታ ሸኔ ሲል በጠራቸው የታጣቂ ኃይሎች ላይ እርምጃ እየወሰዱ እንደሚገኙ ቢሮው ትናንት ባወጣው መግለጫ ላይ አስታውቋል። ኦነግ ሸነይ በተባለው ታጣቂ ቡድን ተገደሉ ያላቸውን አራት የገዳሙን አባቶች በስም የጠቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በበኩሉ የፌዴራሉና የክልሉ መንግስታት የጸጥታ አካላት ገዳማውያንና ገዳሙን የመታደግ ስራ እንዲሰሩ ጠይቋል። በግድያው የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ደግሞ ሰራዊታችን ግድያውን አልፈጸመም ሲሉ ውንጀላውን አስተባብለዋል። የአሜሪካ ድምጽ ያነጋግራቸው የኢትዮጵያ ሰብአዊ መብት ኮሚሽን ባለስልጣናት ሁኔታው በምርመራ ላይ ሁኔታውን በምርመራ አጣርቶ ውጤቱን ይፋ እንደሚያደርጉ ተናግረዋል። የዚህን ጉዳይ ዝርዝር ፀሐይ ዳምጦት አስደምጠናለች። አድማጭና ተመልካቾቻችን ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ዘገባው እንደደረሰን ወደ እናንተ እናቀርባለን። ወደ ሌላ ዘገባ እንሻገራለን። የኢትዮጵያ ቀይ መስቀል ማህበር ምስራቅ ጎጃም ውስጥ ለስራ ሲንቀሳቀሱ የነበሩ ሁለት ተሽከርካሪዎች በታጣቂዎች መወሰዳቸውንና በዋግ ህምራ ደግሞ በአንድ ተሽከርካሪ ላይ ጥቃት መፈጸሙን አስታውቋል። በኃይል የተወሰዱት ሁለቱ ተሽከርካሪዎች ከፊንላንድ ቀይ መስቀል የተገኘ የሕክምና ቁሳቁስ የያዙ እንደነበሩ የማህበሩ ኮሚኒኬሽን ቢሮ ኃላፊ አቶ መስፍን ደረጀ ለአሜሪካ ድምፅ ተናግረዋል። ታጣቂዎቹ ተሽከርካሪዎቹን ከታለመለት ዓላማ ውጭ እየተጠቀሙ ነው ሲሉም ገልጸዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይነግረናል። የኢትዮጵያ ቀይ መስቀል ማህበር ትናንት ባወጣው መግለጫ ለሰብአዊ አገልግሎት ወደ ደቡብ ጎንደርና ሰሜን ጎንደር ዞኖች በመጓዝ ላይ የነበሩ ሁለት ተሽከርካሪዎቹ ከሳምንት በፊት የካቲት 6 ቀን 2016 ዓ ም በምስራቅ ጎጃም ዞን ከሞጣ ከተማ 30 ኪሎ ሜትር ርቀት ላይ ልዩ ስሙ አስተሪዮ ማርያም በሚባል ቦታ በታጠቁ ኃይሎች ተወስደዋል ሲል ከሷል። ተሽከርካሪዎቹ የሕክምና እርዳታ ቁሳቁሶችን ጭነው ሲጓዙ እንደነበሩ ለአሜሪካ ድምፅ የተናገሩት የማህበሩ የኮሚኒኬሽን ኃላፊ አቶ መስፍን ደረጀ ማንነታቸው ያልታወቁ ባሏቸው ታጣቂ ዎች መወሰዳቸውንና ታጣቂዎቹ እየተጠቀሙባቸው እንደሚገኙ ገልጸዋል። እነዚህ ተሽከርካሪዎች ለታለመለት አላማ ውጪ በጉልበት ተወስዶ ለሌላ አላማ እየዋለ ነው ያለው የቀይ መስቀልን አርማ አድርጎ ነው። ያንን እያሽከረከሩና እየተጠቀሙበት እንደሚገኝ ከቤተሰቡ ጥቆማዎች እየመጡ ነው የሚገኘው። ይሄ ደግሞ በየትኛውም በዓለም አቀፍ ህግም፣ የቀይ መስቀልን ገለልተኛ የሆነን ተቋም ጉልበት ወስዶ እንደዛ አይነት መጠቀም በሀገራችን ህግም በዓለም አቀፍ ህግም የሚያስጠይቅ ነው። ይህንን ያደረጉ ታጣቂዎች በአስቸኳይ ንብረቱን እንዲመልሱልን እንማጸናለን፣ እንጠይቃለን። ከድርጊታቸውም እንዲቆጠቡ ነው የምንጠይቀው። ተሽከርካሪ ውስጥ የነበረ ቁሳቁስም ጭምር የተወሰደ ስለሆነ ለደቡብ ጎንደር እና ለሰሜን ጎንደር አካባቢ የተላኩ የመጀመሪያ ደረጃ የህክምና እርዳታ ቁሳቁሶች ፊንላንድ ቀይ መስቀል በድጋፍ የተደረገ እሱም ጭምር እንዲመልሱ ጥሪ እናደርጋለን። ሁለቱን ተሽከርካሪዎች በመጠቀም ለሚፈጸም ማንኛውም ተግባር ማህበሩ ኃላፊነት እንደማይወስድም አቶ መስፍን አመልክተዋል። በሌላ በኩል የካቲት ዘጠኝ ቀን በዋግምራ ዞን ከሰቆጣ ከተማ ወደ ኮረም በመጓዝ ላይ በነበረ የማህበሩ ቀላል ተሽከርካሪ ላይ ታጣቂዎች በቦምብ ጭምር የደፈጣ ጥቃት መፈጸማቸውን አቶ መስፍን ተናግረዋል። ቦታ አካባቢ ዋግምራ የሚባል አካባቢ ትንሽ ድርቅ የተከሰተበትና ከፍተኛ የምግብ እጥረት ያጋጠመ አካባቢ ጥናት ለማድረግና እርዳታ ለዛ አካባቢ የሚያስፈልጉ ዜጎቻችን ለማቅረብ ወደዛ የተሰማሩ የኛ ሰራተኞች ነበሩ ከአዲስ አበባና ከአማራ ክልል ቀይ መስቀል። ስለዚህ ይህንን ጊዜ ወደ ከሰቆጣ ወደ ኮረም ኮረም አካባቢ ለመድረስ በአማካይ በአንድ ሁለት ሶስት ኪሎ ሜትር ሲቀራቸው በመንገድ ላይ እንግዲህ ያደፈጡ ማንነታቸውን ያላረጋገጥ የታጠቁ ሰዎች ተሽከርካሪዎችን ላይ ቶክስ ተከፍቷል እንደዚሁም በተጨማሪ ቦምብ ተወርውሮባቸዋል። ተሽከርካሪው ላይ ጉዳት ደርሷል በእኛ ስታፎች ላይ መጠነኛ የዚህ የቦምብ ፍንጣሪው ምንም ጉዳት ሊባል በማይችል ደረጃ ከመፈጠሩ በስተቀር ለእርዳታ ስራ የወጡ ሁለት ሰራተኞች ለጥናት የወጡት በህይወታቸው ተርፈዋል። ተሽከርካሪው መስታወቱ ተበትኗል። ታጣቂዎቹ ጥቃቱን ካደረሱ በኋላ ተሽከርካሪው የቀይ መስቀል ማህበር መሆኑንና በውስጡ ያሉት ሰዎችም የማህበሩ አባላት መሆናቸውን አረጋግጠው እንደለቀቋቸው አቶ መስፍን ገልጸዋል። ማኅበሩ ከቀን ወደ ቀን በሠራተኞቹ በበጎ ፈቃደኞቹና በተሽከርካሪዎቹ ላይ በሚፈጸምበት ጥቃት ምክንያት ሰብአዊ አገልግሎቱን ማከናወን ፈተና እየሆነበት መምጣቱን ጠቅሰው ጥቃት የሚፈጽሙ የየትኛውም ተፋላሚ ኃይል አባላት ድርጊቱ የኢትዮጵያን ሕግና አገሪቱ የፈረመችውን ዓለም አቀፍ ስምምነቶች የሚጻረር መሆኑን ተረድተው ከድርጊታቸው እንዲቆጠቡ ተማጽነዋል። ግጭት ባለባቸው አካባቢዎች ተደጋጋሚ ጥቃቶች የሚፈጸሙበት የኢትዮጵያ ቀይ መስቀል ማኅበር በአማራና በኦሮሚያ ክልሎች እየተካሄደ ባለው ግጭት ከዚህ ቀደምም በተለያዩ ጊዜያት በሰራተኞቹና በተሽከርካሪዎቹ ላይ ጉዳት መድረሱን መግለጹ ይታወቃል። ከአንድ ወር በፊት ደግሞ በትግራይ ክልል አንድ የማኅበሩ አባል በምጤት የያዘች እናትን በአምቡላንስ ወደ ሕክምና ማዕከል እየወሰዱ ሳለ በተፈጸመባቸው ጥቃት መገደላቸው ይታወቃል። በሰሜን ኢትዮጵያው ግጭት ወቅት ብቻ 14 የማኅበሩ ባልደረቦች ሲገደሉ በትንሹ 140 ተሽከርካሪዎቹ ስለ መውደማቸውና ስለ መጥፋታቸው ከማኅበሩ የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የአርብ ስርጭት ነው እየተከታተላችሁ የምትገኙት። ህወሓት የስራ አስፈጻሚ ኮሚቴ አባል የነበሩትን ወይዘሮ ኪሪያ ኢብራሂምና የማዕከላዊ ኮሚቴ አባል የነበሩትን ወይዘሮ ሙሉ ገብረ እግዚአብሔርን ከፓርቲው አመራርነትና አባልነት ማሰናበቱን አስታውቋል። ፓርቲው ሁለቱን አመራሮች ያሰናበተው ለፌዴራል መንግስት ሚስጥር አሳልፈው ሰጥተዋል በሚል እንደሆነ አስታውቋል። ወይዘሮ ኪራያ ኢብራሂም አሁን ወደ እውነት አሁን እውነት የሚነገርበት ጊዜ አይደለም፣ ሀቅ ወደፊት ይወጣል ሲሉ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። የህዋት ጽፋት ቤት ፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋዬ በበኩላቸው ሁለቱም አመራሮች እንዲሰናበቱ የተደረጉት በጦርነቱ ወቅት በነበራቸው አሰላለፍ ላይ ተመስርቶ በተካሄደ ግምገማ እንደሆነ ለአሜሪካ ድምፅ ገልጸዋል። ከትናንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባውን እያካሄደ ያለው ህዋት በጦርነቱ ወቅት በፌዴራሉ መንግስት በቁጥጥር ስር ውለው የነበሩ ሌሎች ስድስት የ ስራ አስፈጻሚና የማዕከላዊ አባላት ደግሞ ወደ ነበሩበት የፓርቲ ኃላፊነት እንዲመለሱ ወስኗል ሙርጌታ ጽባ ዝርዝሩ ይነግረናል የህዝባዊ ወያነ ሐርነት ትግራይ ህወሓት ማዕከላዊ ኮሚቴ ትናንት ሐሙስ የካቲት 14 ቀን 2016 ዓ ም ባካሄደው ስብሰባ ጠላት ሲል በገለጸው የፌዴራል መንግስት ተይዘው በነበሩ ከፍተኛ የፓርቲው አመራሮች ላይ ውሳኔ እንደሰጠ ፓርቲው በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። የፓርቲው ስራ አስፈጻሚ አባልና የቀድሞው የፌዴሬሽን ምክር ቤት አፎ ጉባኤ ወይዘሮ ኬሪያ ኢብራሂም እንዲሁም የፓርቲው ማዕከላዊ ኮሚቴ አባልና የትራንስፖርት ሚኒስቴር ሚኒስትር ዴኤታ የነበሩት ወይዘሮ ሙሉ ገብረ እግዚአብሔር ለፌዴራሉ መንግስት እጃቸው ሰጥተው ሚስጥር አሳልፎ በመስጠት ተገምግመው በፓርቲው ደንብ መሰረት ከአመራርነትና ከህወሀት አባልነት እንደተባረሩ ፓርቲው አስታውቋል። የፓርቲው መግለጫ ያይዞም ከአመራርነትና ከአባልነት ያባረራቸው ወይዘሮ ኬሪያ ኢብራሂምና ወይዘሮ ሙሉ ገብረ እግዚአብሔር የተሰማቸውን ጥልቅ ሀዘን ገልጸው ህዝባቸውን በስራ መስክ ለመካስ እንደሚሰሩ ቃል ገብቷል ሲል ገልጿል። በጉዳዩ ለአሜሪካ ድምጽ ምላሽ የሰጡት ወይዘሮ ኬሪያ ኢብራሂም ሁኔታዎች አስገድደውኝ እንጂ የፖለቲካ ችግር የለብኝም ብለዋል። ተዋሃበ መደምደምታን ርኢቷን ሚዛናዊነቱ ብዘየገድስ የተሰጠውን ድምዳሜና አስተያየት ሚዛናዊነት ወደ ጎን ትተን በጊዜው እኔም በትዕግስት ጠብቄው እየተካሄደ ነው። ከዚያው ሁሉ መከራና ስቃይ ወጥቼ የትግሉ አካል ሆኜ ስራዬ በፓርቲ ተገምግሞ እዚህ በመድረሴ ደስተኛ ነኝ። መታወቅ ያለበት ነገር ግን እኔ በሁኔታዎች አስገዳጅነት እንጂ የፖለቲካ ችግር ኑሮኝ አይደለም። ትላንትም የፖለቲካ ችግር አልነበረብኝም፣ ዛሬም ነገም እንዲሁ። በችግር ውስጥ እያለው ትግል ሳደርግ ነበር። አሁንም በዓላማዬ በሕዝቤና በፓርቲዬ ጸንቼ ነው ያለሁት። ወይዘሮ ኬሪያ ሀቁ ሌላ ጊዜ ይወጣል ከማለት ውጭ ተጨማሪ ማብራሪያ ለመስጠት አልፈቀዱም። አብዚ ሕዚ ሰዓት እናይ ሓቂ ልዕልና አብዘይብሉ ጊዜ አሁን የእውነት የበላይነት የሌለበት ጊዜ በመሆኑ እውነት ማሸነፍ አይችልም። እውነትና እርግዝና ጊዜውን ጠብቆ ይታወቃል እንደሚባለው ሀቁ ወደፊት ይወጣል። በሂደት ሁሉንም እያየ ነው፣ እውነቱ ይወጣል። በተመሳሳይ ወይዘሮ ሙሉ ገብረ እግዚአብሔር በፓርቲው በተላለፈባቸው ውሳኔ ላይ ያላቸውን አስተያየት እንዲሰጡን ሞክረን ስልካቸው ስለማይነሳ ምላሻቸውን ለማካተት አልቻልንም። ረዥም ጊዜ የወሰደና የዘገየ ባለው በዚሁ የፓርቲው ውሳኔ መሰረት የስራ አስፈጻሚ አባላት የሆኑት ዶክተር አዲስ አለም ባሌማና ዶክተር አብርሃም ተከስተ እንዲሁም የማዕከላዊ ኮሚቴ አባላቱ ዶክተር ሰለሞን ኪዳነ፣ አቶ አጽባሃ አረጋዊ፣ ወይዘሮ ኪሮስ ሓጎስ እና ዶክተር ረዳኢ በርሀ ወደ ነበሩበት የፓርቲው አመራር ደረጃ ተመልሰው እንዲቀጡ ሲያቃጥሉ ወስኗል። ከፓርቲው ተጨማሪ መረጃና አስተያየት ለማግኘት በስልክ የጠየቅናቸው በህወሀት ጽፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋይ በሁለቱም የፓርቲው አመራሮች ላይ የተወሰደው የማባረር እርምጃ በጦርነቱ ወቅት አመራሮቹ በነበራቸው አሰላለፍ ላይ በተካሄደ ግምገማ ነው ብለዋል።

ከድርጅቱ ከህዝቡ በነበረበት ሁኔታ በፈቃዳቸው ለነሱ እጅ በመስጠታቸው እና በዛ ሳይታጠሩ ደግሞ የውስጠ ድርጅት ሚስጥር የምንለው ማለት በውስጥ ድርጅት የሚያገንደለለ ሀይል ነገራት በዛን ጊዜ የነበረው አሳልፈው በመስጠታቸው ይሄ ደግሞ በድርጅታችን አሰራር ፍጹም የማይፈቀድ እና ከህዝቡ ጎን ቡነ መስዋዕት መክፈል ያለበት እንጂ እንደዚ አይነት ስለማይፈቀድ በአሰራሩ መሰረት አርገን የህወሀት ማዕከላዊ ኮሚቴ ስብሰባ ዛሬ አርብም ቀጥሎ እንደዋለ በቀጣይ ይካሄዳል ስለተባለው የፓርቲው ጠቅላላ ጉባኤ እንደተወያየ ተመልክቷል። ህወሀት በኢትዮጵያ ምርጫ ቦርድ የተሰረዘ ፓርቲ ነው። ፓርቲው ሚያዝያ ሀያ ስምንት ቀን ሁለት ሺ አስራ አምስት ዓመተ ምህረት ለኢትዮጵያ ምርጫ ቦርድ በጻፈው ደብዳቤም በትግራይ ክልል የነበረው ጦርነት በሰላማዊ ና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱን የቀድሞ ውሳኔ እንዲነሳለት መጠየቁ ይታወሳል። ቦርዱም ግንቦት አራት ቀን 2015 ዓ ምት ባካሄደው ስብሰባ የፓርቲው ጥያቄ መመርመሩና የቀደመ ውሳኔው አዋጅን መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ የአመጻ ተግባር አሁን ባይኖሩም ህጋዊ ሰውነቱ ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር 1162 ህዝባር 2011 ላይ ተደንግገው ስለማይገኙ ጥያቄውን ውድቅ አድርጎታል። ወቅቱ ህወሓት የቦርዱ ውሳኔ የፕሪቶሪያው የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል ተቃውሞታል። የክልሉ ጊዜያዊ አስተዳደርም በበኩሉም ውሳኔው የአስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት መቃወሙን መዘገባችን አይዘነጋም። በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው ተከትሎ መግለጫ የሰጡት አቶ ጌታቸው ረዳም ፓርቲው ህጋዊ ሰውነቱ እንዲመለስ ለማድረግ ያሉት የህግ ጥያቄ ጥያቄዎች የሚስተካከልበት ሁኔታ ለማመቻቸት ስምምነት ላይ መድረሳቸው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም። ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ በተለያዩ ማህበራዊ ድረገጾች ላይ እየተመለከታችሁን ያላችሁ ተመልካቾች አሁን መሰናዷችን መጀመሪያ ላይ ወደ አስተዋወቅነው ዘገባ እናቀናለን። ከዝቋላ ቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አራት መነኮሳት አባቶችን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ የኦሮሚያ ክልል አስተዳደርና ጸጥታ ቢሮ አስታውቀዋል። በየደረጃው ያሉ የክልሉ ጸጥታ ኃይሎች በተቀናጀ ሁኔታ ሸኔ ሲሉ በጠሯቸው የታጣቂ ኃይሎች ላይ እርምጃ እየወሰዱ እንደሚገኙ ቢሮው ትናንት ባወጣው መግለጫ ላይ አስታውቋል። ኦነግሸ ነይ በተባለው ታጣቂ ቡድን ተገደሉ ያላቸውን አራት የገዳሙን አባቶች በስም የጠቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በበኩሉ የፌዴራልና የክልሉ ጸጥታ አካላት ገዳማውያኑና ገዳሙን የመታደግ ስራ እንዲሰሩ ጠይቋል። በግድያ የተወነጀለው የኦሮሞ ህጻናት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተረቢ ደግሞ ሰራዊታችን ግድያውን አልፈጸመም ሲሉ ውንጀላውን አስተባብለዋል። የአሜሪካ ድምፅ ያነጋገረው የኢትዮጵያ ሰብዓዊ መብት ኮሚሽን ሁኔታውን በምርመራ አጣርተው ውጤቱን ይፋ እንደሚያደርግ አስታውቋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ይዛለች። በኦሮሚያ ክልል በምስራቅ ሸዋ ዞን ከሚገኘው የዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም አራት መነኮሳት አባቶች በታጣቂዎች ታግተው መወሰዳቸውንና በኋላም መገደላቸውን የኦሮሚያ ክልላዊ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያስታወቁት ትናንት ሐሙስ ነው። በክልላዊ መንግስቱና በቤተ ክርስቲያኒቷ እንደተገለጸው አራት ገዳማውያን አባቶች የታገቱት ባለፈው ሰኞ ይካትት 11 ቀን 2016 ዓ ም ሲሆን ትናንትና ሐሙስ የካቲት 14 ቀን 2016 ዓ.ም ደግሞ ግድያው ተፈጽሞባቸዋል። አግተውም ሆነ ግድያው የተፈጸመው ኦኔክሽኔ ሲሉ የገለጹትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ታጣቂዎች እንደሆኑ ጠቅሰዋል። የክልሉ የአስተዳደርና ጸጥታ ቢሮ ግድያውን ፈጽሟል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ የተወሰደ ነው ስል አስታውቋል። ቢሮው ትናንት ሐሙስ ባወጣው መግለጫ የኦሮሚያ ፖሊስ እና በየደረጃ ያሉ የጸጥታ ኃይሎች በተቀናጀ ሁኔታ እርምጃ እየወሰዱ ይገኛሉ ብለዋል። ዋነኞቹ የድርጊቱን ፈጻሚዎች ለማግኘት በገዳሙ አካባቢ የተሰማሩ የመንግስት ኃይሎች በአሳ ላይ እንደሚገኙም ጠቁመዋል። በጉዳዩ ላይ ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ፣ ከኦሮሚያ ኮሚኒኬሽን ቢሮ እና ከምስራቅ ሸዋ ዞን አስተዳደር ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ባወጣው መግለጫ አራቱ የዝቋላ ደብረ ከዋክብት አንድነት ገዳም መነኮሳት ኦነግ ሸኔ ብሎ በጠቀሰው ታጣቂ ቡድን መገደላቸውን አመልክተዋል። ጉዳዩን አስመልክቶ ለአሜሪካ ድምፅ ተጨማሪ ማብራሪያ የሰጡት የመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽሕፈት ቤት የሕዝብ ግንኙነት መምሪያ ምክትል ኃላፊ መልአከ ሰላም ቄስ ዳዊት ያሬድ አራት መነኮሳት አባቶች የገዳሙ መጋቢ፣ የገዳሙ ጸሐፊ፣ የገዳሙ የመጽሐፍ መምህርና ቀዳሽ እንዲሁም በአመክሮ የሚኖሩ መናኝ እንደሆኑ አረጋግጠዋል። በአስራ ሁለት ሁለት አባቶችን አግተው ከወሰዱ በኋላ ንወያይ የሚል ጥያቄ አቅርበው ከዛ በኋላ ሶስት አባቶች ደግሞ ሄዱ፣ ወደዛው ወደ ጫካው ወደ ታች ማለት ነው ሄዱ፣ እዛው አስቀሯቸው። በማግስቱ ያው በአስራ ሶስት ቀኑን ሙሉ ስልክ ይጠራ እንደነበረና ከመሸ በኋላ ስልካቸው መቋረጡን ነው የተሰማው። ነው ንጋት ላይ መገደላቸው ነው የተሰማው። ከተወሰዱት አምስት አባቶች መካከል አራቱ መገደላቸውንና አንደኛው ተመልሰዋል የሚል ነበር። አሁን ግን የት እንዳሉ አልታወቀም። የእሳቸውን ጉዳይ ገና ነው። በአካባቢው ያለው ማህበረሰብ ከሰጠው መረጃ በመነሳት የገዳሙ አስተዳዳሪም ሆኖ ሌሎችም አበው መለኮሳት ከገለጹት አንጻር በአሁኑ ሰዓት በመንግስት ሸኔ ተብሎ የሚጠራው አካል እንደሆነ ነው አጠቃላይ ታጣቂዎቹ ገዳማውያን አግተው ከወሰዱ በኋላ ለማስለቀቅ እየተደረገ በነበረው ጥረት መሀል ግድያው እንደተፈጸመ ምክትል ኃላፊው አክለው ገልጸዋል። በአሁኑ ወቅትም ማህበረ መነኮሳትና የገዳሙ ቅርሶች አደጋ ላይ ናቸው በማለት የፌዴራል የክልሉ የጸጥታ አካላት ጥበቃ እንዲያደርጉ በቅዱስ ሲኖዶስ በኩል በቤተ ክርስቲያኒቷ ጥሪ አቅርባለች ብለዋል። ተፈጸመ የተባለውን ግድያ አስመልክቶ የአሜሪካ ድምፅ ያነጋገራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ መረጃው እንደደረሳቸው ገልጸው እያጣሩ እንደሚገኙ ተናግረዋል። ችግሩ መፈጠሩን ማህበራዊ ሚዲያዎች እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚዲያ ቻናል ላይ ሰምተናል። መሰረት በማድረግ ጉዳዩን ለማጣራት ሙከራ እያደረገ ነው። ይህንን እንዲያጣሩ አስራ አንድ የተወሰዱ ልጆች አሉ። በተለያየ መንገድ አጣርቶ። እስካሁን ኢገሌ ነው የምል አልደረስንም። እንደደረስ የምናሳውቅ ይሆናል። ውንጀላውን ፈጽሟል በሚል በኦሮሚያ ክልላዊ መንግስትና በኢትዮጵያ ኦርቶዶክስ ተዋሂዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ጽሕፈት ቤት የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግድያውን በሰራዊታቸው እንዳልተፈጸመ ገልጸው አስተባብለዋል። አከውራኒ ኬኛ ጎቸ ከሲንራ አስረግጬ መናገር የምፈልገው የእኛ ጦር ይህን ድርጊት አልፈጸመም። የትኛው አካል ነው ይህን ግድያ የፈጸመው የምለውን አናውቅም። እኛ ግን እንዲህ አይነቱን ተግባር እናውግዛለን። በእገታና ግድያ ጥቃት ሰለባ የሆነውን ገዳም ጨምሮ የቤተ ክርስቲያኒቷ ደህንነት እንዲጠበቅና ወንጀል ፈጻሚዎችን ተጠያቂ እንዲያደርግ የሚጠይቅ የቅዱስ ፓትርያርክ ማህተብ ያረፈበት ደብዳቤ በመንበር ፓትርያርኩ አማካይነት ለምመለከተው የመንግሥት አካል እንደተላከም የሕዝብ ግንኙነት መምራ ምክትል ኃላፊ መላክ ሰላም ቄሲስ ዳዊት ያሬድ አክለው ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው haዲisaவam ፀሐይ ዳምጠውን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል የሚንቀሳቀሰውን ታጣቂ ቡድን ለመደምሰስ በክልሉ የተቋቋመና የክልሉ ከፍተኛ ባለሥልጣናት የሚገኙበት ሚኒስትራዊ ኮሚቴ የዘፈቀደ ግድያና ሕገወጥ እስር እንዲፈጸም ማዘዙን ባካሄድኩት ምርመራ ደርሼበታለሁ ሲል ሮይተርስ ዘግቧል። የዚህን ጉዳይ ዝርዝር ደግሞ ቁንጅታዬ ታሰማናለች። ሮይተርስ ዛሬ አርብ ባወጣው ልዩ ዘገባው ከ30 የሚበልጡ የፌዴራል እና የክልል ባለስልጣናትን፣ ዳኞችን፣ ጠበቆችን እና በባለስልጣናት የተፈጸሙ ጥቃቶች ሰለባዎችን ማነጋገሩን ነው ያመለከተው። በተጨማሪም በክልሉ የፖለቲካና የፍትህ ዘርፍ ኃላፊዎች የተረቀቁ ሰነዶችንም መመርመሩን አክሎ ገልጿል። ጠቅላይ ሚኒስትር ዓብይ አህመድ በ2010 ዓ ም ወደ ስልጣን ከመጡ ከወራት በኋላ ስራውን የጀመረውና በአፋን ኦሮሞ ቋንቋ ኮሬ ነገኛ ወይም የሰላም ኮሚቴ የሚል ስያሜ የተሰጠው ምስጢራዊ ኮሚቴ ምን እያደረገ እንደሆነ የተካሄዱት ቃለመጠይቆችና የተመረመሩት ሰነዶች ለመጀመሪያ ጊዜ ግልጽ አድርገው ማሳየታቸውን ሮይተርስ በልዩ የምርመራ ሪፖርቱ ላይ አስፍረዋል። የተጠቀሰው የጸጥታ ኮሚቴ መኖሩ ከዚህ ቀደም ተዘግቦ እንደማያውቅ አክሎ አመልክቷል። ኮሚቴው የኦሮሞ ሕዝብ የራስን እድል በራስ የመወሰን መብቱ እንዲሁም ቋንቋውና ባህላዊ መብቱ በይበልጥ እንዲከበሩለት የኦሮሞ ነጻነት ሰራዊት ለአመታት ሲያካሄድ የቆየውን የተጥቃመጽ ለማስቆም ጠቅላይ ሚኒስትር አብይ የሚያደርጉት ጥረት ዋና አካል እንደሆነ ቃለ መጠይቅ ያደረገላቸው አምስት አሁንም ስራ ላይ ያሉና የቀድሞ የመንግስት ባለስልጣናት መናገራቸውን የሮይተርስ ልዩ ዘገባው አመልክቷል። ኦሮሞዎች በፖለቲካና በማህበራዊ ኑሮ ተገልለናል በማለት ለረጅም ጊዜ ቅሬታ ሲያሰሙ መኖራቸውን የጠቀሰው ሪፖርቱ በ2011 እንደ አዲስ ተቃውሞ በተቀሰቀሰ ጊዜ መንግስት ተቃውሞውን ለማስቆም የወሰደውን ከባድ እርምጃ የመራው ኮሬ ነገኛ እንደሆነ አምስቱ ባለስልጣናት እንደገለጹለት ሮይተርስ አመልክቷል። ልዩ ዘገባው አስከትሎም በኦሮሚያ ክልል ባለው ሁከት ምክንያት ብዙ መቶ ሺህ ሰዎች ከመኖሪያቸው መፈናቀላቸውን ገልጾ የኢትዮጵያ መንግስትና የሰብአዊ መብት ተሟጋች ድርጅቶች ባለስልጣናት ከ2011 ጀምሮ በሚደርሱት ግድያዎች የኦሮሞ ነጻነት ሰራዊትን ተጠያቂ እንደሚያደርጉ ጠቁመዋል። ቡድኑ ግን ውንጀላውን ያስተባብላል። ሮይተርስ እንዳስታወቀው ከልዩ ዘገባው ምንጮች አምስት የቀድሞና የአሁን ባለስልጣናት መካከል አንደኛው ማንነታቸው እንዲገለጽ የፈቀዱ ሲሆን ቀድሞ የገዢው ብልጽግና ፓርቲ የማዕከላዊ ኮሚቴ አባል የነበሩት ሚልኬሳ ገመቹ መሆናቸውን ጠቁሟል። በጸጥታ ኮሚቴው ኮሪን ገኛ ስብሰባዎች ውስጥ ተካፍለው የሚያውቁ ሁለት ሰዎችን ጨምሮ የተቀሩት ግን ማንነታቸው እንዳይገለጽ ጠይቀዋል። ስለ ኮሚቴው እንቅስቃሴዎች የሚያውቁት እነዚህ ሰዎች በክልሉ የደረሱት ብዛት ያላቸው ግድያዎችና በመቶች የሚቆጠሩ ሰዎች እስር በኮሚቴው ትዕዛዝ የተፈጸሙ እንደሆኑ ነግረውኛል ብሏል። በ2013 ዓ.ም ኦሮሚያ ውስጥ በ14 እረኞች ላይ የተፈጸመውንና መንግስት የኦሮሞ ነፃነት ሰራዊት ታጣቂዎችን የወነጀለበትን ግድያ መጥቀሳቸውንም አመልክቷል። ሮይተርስ ክትትሉን ተመርኩዞ ያጠናቀረውን ሪፖርት ለኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ ማቅረቡን ገልጾ፣ በሰጡትም ቃለ መጠይቅ ኮሬ ነጌኛ የተባለው የጸጥታ ኮሚቴ መኖሩን እንዳረጋገጡለት ጠቅሷል የተቋቋመበት ዓላማ በኦሮሚያ ክልል እየተባባሰ ለሄደው የጸጥታ ችግር መፍትሄ ለመፈለግ ቢሆንም ከተመሰረተበት ዓላማ ውጪ በስፋት የሰብአዊ መብት ጥሰቶችን በመፈጸም በፍትህ ስርዓት ውስጥ ጣልቃ እየገባ ነው ማለታቸውን ጠቅሷል። የኢትዮጵያ ፌዴራል መንግስት የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት እና የኦሮሚያ ክልል መንግስት ለዚህ ዘገባ በዝርዝር ለቀረቡላቸው ጥያቄዎች ምላሽ አለመስጠታቸውን ሮይተርስ አስታውቋል። በማስከተልም ጠቅላይ ሚኒስትር አብይ አህመድ በቅርቡ በሀገሪቱ ፓርላማ በተደረገ የጥያቄና መልስ ጉባኤ ላይ በዲሞክራሲያዊ አስተሳሰብ የምንመራ በመሆናችን ሰው መረሸን ይቅርና ልናስር እንኳን አንችልም ማለታቸውን ጠቅሷል። ዘገባው በመቀጠል የኦሮሚያው አመጽ በሀገሪቱ የቀጠለውን አለመረጋጋት የሚያስታውስ እንደሆነ ጠቅሶ በትግራይ ክልል ለሁለት ዓመታት ብዙ መቶ ሺህ ሰዎች የተገደሉበት ጦርነት ከተካሄደ በኋላ የሰላም ስምምነት ላይ መደረሱን አስታውሷል። በአማራ ክልል ካለፈው ሐምሌ ጀምሮ በመንግስቱ የጦር ሰራዊትና በፋኖ ታጣቂዎች መካከል ውጊያ እየተካሄደ መሆኑንና ፌዴራሉ መንግስት በክልሉ አስቸኳይ ጊዜ ማወጁንም አውስቷል። ፌዴራሉ መንግስት እና የኦሮሞ ነጻነት ሰራዊት እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓ ም መጀመሪያ ላይ ለመጀመሪያ ጊዜ የሰላም ንግግር ከጀመሩ ወዲህም ቢሆን በክልሉ ሁከቱ እንደቀጠለ ሪፖርቱ አውስቷል። የኢትዮጵያ መንግስት ቡድኑን በአሸባሪነት የፈረጀ እንደሆነ ያስታወሰው ሪፖርቱ ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ግን በአሸባሪ ቡድንነት እንደማይጠሩት አያይዞ ጠቁሟል። ኮሬነገኛ ስብሰባውን የሚያካሂደው በኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ሲሆን በሊቀመንበርነት የሚመሩትም የክልሉ ፕሬዚደንትና የቀድሞ የጠቅላይ ሚኒስትር አብይ ጽህፈት ቤት ሹም የነበሩት ሽመልስ አብዲሳ መሆናቸውን ያነጋገራቸው የቀድሞና የአሁን ባለስልጣናት እንደጠቆሙት ሮይተርስ አመልክቷል። የክልሉ የብልጽግና ፓርቲ አመራር ፈቃዱ ተሰማ እንዲሁም የክልሉ ዋና የጸጥታ ሹም አራርሳ ምርዳሳና ሌሎችም የክልሉ የፖለቲ የፖለቲካና የጸጥታ ባለስልጣናት የኮሚቴው አባላት እንደሆኑ ምንጮቹ እንደገለጹለት ያወሳው ሮይተርስ አንዳቸውም የኮሚቴው ስብሰባዎች ላይ ተገኝተው ያውቁ እንደሆነ ወይም ለኮሚቴው ትዕዛዝ ሰጥተው ያውቁ እንደሆነ አንዳችም ማስረጃ እንዳላገኘ ሮይተርስ ጠቅሷል። አክሎም ስለ ጉዳዩ የሚያውቁ ሰዎች የጸጥታ ኮሚቴው የተቋቋመው በጠቅላይ ሚኒስትሩ አሳሳቢነት እንደሆነ ነግረውኛል ያለው ሮይተርስ በ2014 በፈረንጆች 2022 መጀመሪያ ላይ ለጠቅላይ ሚኒስትሩ ስለ ኮሚቴው እንቅስቃሴ ቢያንስ አንድ ጊዜ ገለጻ የተደረገላቸው መሆኑን በወቅቱ በቦታው የነበሩ ሰው እንደገለጹለት አመልክቶ ያን በነፃ ምንጮች ለማረጋገጥ እንዳልቻለ አስታውቋል። ቅንጅት ታየን አመሰግናለሁ። እያዳመጣችሁ ያላችሁት ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል በ57 ዲግሪስ ዌስት እየተላለፈ የሚገኘውን የአርብ ምሽት የአሜሪካ ድምጽ ስርጭትን ነው። የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የኢትዮጵያ ቡና የውጭ ንግድንና የአውሮፓ ህብረትን አዲስ ደንብ ይመለከታል የመጀመሪያው ዘገባ። ኢትዮጵያ የቡና ውጭ ንግድዋን የአውሮፓ ህብረት ካወጣቸው የደን ጭፍጨፋ ደንብ ጋር ለማስማማት ከህብረቱ የገንዘብ ድጋፍ እንደሚያስፈልጋት አስታውቃለች። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የቡና የውጭ ንግድን ከህብረቱ የደን ጭፍጨፋ ደንብ ጋር ማስማማት የግድ መሆኑን ለአሜሪካ ድምፅ ተናግረዋል። ደንቡን ለመተግበር ግን ከህብረቱ የገንዘብ ድጋፍ እንደሚያስፈልጋቸው ጨምረው ገልጸዋል። የኢትዮጵያ ብሔራዊ ቡና ማህበርና የሲዳማ ቡና ዩኒየን ኃላፊ ደግሞ የአውሮፓ ህብረት የደን ጭፍጨፋ ደንብን ማክበር አለመቻል በሚሊዮኖች የሚቆጠሩ የቡና አርሶ አደሮች ኑሮ እንደሚያናገው አመልክተዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይዘዋል። የአውሮፓ ህብረት ይፋ ያደረገው አዲስ ደንብ ወደ ህብረቱ አባል ሀገራት ገበያ የሚገቡ የግብርና ውጤቶች ስለሚመረቱበት ሁኔታ የሚወስን ነው። የቡና ተክልን ጨምሮ ወደ ሰባት የሚደርሱና ደንን በመመንጠር የተመረቱ አሊያም በአንድም በሌላም መንገድ ከደን ጭፍጨፋ ጋር ግንኙነት ያላቸው ምርቶች ከተያዘው የጎርጎርሳውያኑ 2024 መጨረሻ ጀምሮ ወደ ህብረቱ ሀገራት ገበያ እንዳይገቡ ያግዳል። ለዚህ ደግሞ ወደ አባል ሀገራቱ ገበያ የሚገባ ቡና ከደን ጭፍጨፋ ነፃ ሆነው ስለመመረቱ የሚያሳይ ማስረጃና ማረጋገጫ ማቅረብ እንደሚያስፈልግ ይደነግጋል። ከዓለም የቡና አምራች ሀገራት የምትጠቀሰው ኢትዮጵያ ይህን ደንብ ባለማክበር የሚጠበቅባትን ማረጋገጫ ማቅረብ ባትችል የህብረቱን ትልቅ ገበያ ታጣለች ይላሉ የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋዬ አኔቦ። በአዋጁ ላይ በግልጽ እንደተቀመጠው ያንን ካላሟላ ያንን ምርት ወደ እነሱ ገበያ መላክ አይቻልም፣ ወይም እነሱ ገበያ ውስጥ መሸጥ አይቻልም። ገዢዎችም ያንን ሊገዙ አይችልም። ስለዚህ እነሱ አልገዙም ማለት ደግሞ ለኢትዮጵያ የኢዩ ማርኬት ትልቅ ገበያ ስለሆነ እጅም ታታል ቡናህን መሸጣችል ትልቁ ኢምፓክት እሱ ነው። ከዚህ ጋር ተያይዞ ሊከተል የሚችለው ችግርም ከአምስት ሚሊዮን በላይ ለሚሆኑ አርሶ አደሮች እንደሚተርፍ የሚጠቁሙት ደግሞ የኢትዮጵያ ብሔራዊ የቡና ማህበር ፕሬዚደንት ዶክተር ሁሴን አምቦ ናቸው። በዩሮፕ በኩል የሚመጣው ማንኛውም ለውጥ በአገሪቱ ኢኮኖሚ በገበሬው ላይ ቀጥተኛ የሆነ ኢምፓክት አለው። እነዚህ የአውሮፓ ሀገሮች ደግሞ ስፔሻሊቲ ቡና የሚገዙ ከኒውዮርክ ገበያ ውጭ የሆነ ስፔሻሊቲ ቡና የኢትዮጵያን ጣዕም ስለሚፈልጉ በተሻለ ዋጋ የሚገዙ ናቸው። እነሱን ማጣት የለብንም። እንዳገር እነሱን ካጣን ኢትዮጵያ የምታገኘውን ሃርድ ከረንሲ ከ30 ፐርሰንት በላይ ያውም ቋሚ ወዲና ወዲ የማይለውን ስለምታጣ ትልቅ የኢኮኖሚ ችግር ድህነት፣ በገበሬው ላይ በአገሪቱ ላይ ይመጣል። የአውሮፓ ህብረት ገበያ ከኢትዮጵያ የቡና ወጪ ንግድ 35 ከመቶ የሚሆነውን ድርሻ እንደሚይዝና በዓመት ከ400 እስከ 500 ሚሊዮን ዶላር እንደሚያስገኝ የኢትዮጵያ ቡናና ሻይ ባለሥልጣን ዋና ዲሬክተር ዶክተር አዱኛ ደበላ ይገልጻሉ። ይህን ገበያ ማጣት ደግሞ ትልቅ ችግር ውስጥ ይከተናል ይላሉ ዶክተር አዱኛ ደበላ። የህብረቱን ደንብ አክብሮ ከመንቀሳቀስ በቀር አማራጭ እንደሌለ የጠቀሱት ዋና ዲሬክተሩ አሰራራችንን ከደንቡ ጋር ለማስማማት ብሔራዊ መርሃ ግብር አዘጋጅተናል ብለዋል። በሶስት አመት ጊዜ ውስጥ የሚያልቅ ሀገራዊ የስራ መዘርዘር መርሃ ግብር አዘጋጅተናል። እንደገናም ደግሞ ከአውሮፓ ህብረትም ጋር ከፓርላማውም ከኮሚሽኑም ጋር ሰፊ ንግግሮችን እያደረግን ነው የምንገኘው። ስለዚህ እንደ ሀገር በተቻለን መጠን ለመዘጋጀትና በተወሰነ መልኩ አትሊስት ኮምፕላይ ማድረግ የምንችልበት እድል ለመፍጠር እየሰራን ያለ ነው ማለት ነው የአውሮፓ ህብረት ያወጣው ከመስተመር ሀያ ሀያ ወዲህ የተጨፈጨፈ ደን ካለ እና በዛ በተጨፈጨፈ ደን ውስጥ ደግሞ የተመረጠ ቡና ካለ ነው የሚቀበል ያሉ ስለዚህ ከዛ በፊት የነበረው የደን ሽፋን አለ ከዛ በኋላ ያለው የደን ሽፋን ይታይና ከዛ በኋላ ምን አይሉ ደን ተጨፍጭፏል የተጨፈጨፈ ካለ ሴት አካባቢ ነው ያንን ደግሞ ለማስተካከል ምን ማድረግ አለብን ያንን እንዴት አድርገን እናስተካክላለን የሚሉት ዘርዘር ያሉ ስራዎች ናቸው እቅዶች የተካተቱት። ስለዚህ የመጀመሪያ ስራችን የሚሆነው የሳተላይት ሜጆችን በመውሰድ በዛ ደረጃ ከሀያ ሀያ በፊት የነበረው ከነበረው የደን ሽፋኑን ጋር ማነጻጠር ነው የሚሆነው ማለት ነው። የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋይም ደንቡን ለመተግበር ያስችላሉ የተባሉ ስራዎች በዩኒየኑ መከናወን እንደጀመሩ ተናግረዋል። በኛ ድርጅት ስር ወደ ሰባት ሺህ ገበሬዎች ያሉና ኦሎሞስት የብዙዎቹ መረጃ ሰብስበን እየጨረስን ነው። ኢትዮጵያ የቡና የውጪ ንግዷን ከህብረቱ የደን ጭፍጨፋ ደንብ ጋራ ለማስማማት በሁለት ነጥብ ሁለት ቢሊዮን ብር የሚተገበር ብሔራዊ መርሃ ግብር አውጥታ መንቀሳቀስ ብትጀምርም ስራው ግን ቀላል እንደማይሆንና ድጋፍም እንደሚያስፈልገው ዶክተር አዱኛ አመልክተዋል። የሎኬሽን ያስፈልጋል የሚል ነገር አላቸውና ለትላልቅ ፋርም ቢሆን ችግር የለውም ግን እነዚህ ትናንሽ ፋርሞችን ላቲቲዩድ ሎንጊቲዩድ እንደገና ወደ ጂኦሎኬሽን ከቀይረን ይሄንን ለነሱ በዚህ በሚፈልጉት መልክ ማዘጋጀት አንደኛ እጅግ በጣም አስቸጋሪ ነው። ሁለተኛ በጣም በሚያሉት ጊዜ ሰፊ ጊዜ የሚፈልግ ስራ ነው። ሶስተኛ ዋጋውን ኮስቱን እንከበር ለማድረግ እጅግ በጣም አስቸጋሪ ነው የሚሆነው በአክሽን ፕላኑ ላይ የተቀመጠው የገንዘብ መጠን በኢትዮጵያ መንግስት ብቻ የሚሸፈን ነው ብለን የምንለው ነገር አለና ምክንያቱም አሁን ይሄ የተቀመጠው የገንዘብ መጠን ከእቅዳችንና ካለን ትሬጀሪ በጀት ውጭ የመጣ ነው። ስለዚህ የአውሮፓ ህብረት ይህን ሊጋራን ይገባል የምል እንደምታለን። እንደገናም በገንዘብ ግዛት ብቻ ሳይሆን ህጉን የሚተገብርበትን ጊዜ አትሊስት ከአንድ እና በሁለት እስከ ሶስት አመት ኤክስቴንሽን እንዲያደርግልንም ጥያቄዎችን እያቀረብንን ያለ ነው ይሄንን አክሽን ፕላን ለእነሱም ካሰቀል በኋላ የሚመጣው የገንዘብ ድጋፍንና የጊዜ ክሽን ጥኖት ሰጠን ጠይቀናል። የኢትዮጵያ የቡና አርሶ አደር ደንን የሚመነጥርበት ምክንያት የለውም የሚሉት የብሔራዊ ቡና ማህበሩ ፕሬዚደንት ዶክተር ሁሴን አምቦ የአውሮፓ ህብረቱ ደንብ ይህን ከግምት እንዳላስገባ ተችተዋል። የኢትዮጵያ ገበሬ ቡናን ከደን ለይቶ አያይም፣ ምክንያቱም ቡና የተገኘው ከደን ውስጥ ነው። ያለ ደን ቡና ማኖር አይቻልም። የቡና ጥላ ከሌለም መትከል አለብን። ስለዚህ ቡና አንዱ የጫካ አካል ነው። እነዚህ ሰዎች ያዩት እንደ ብራዚል ሲኬድ ያለውን ጫካ ቆርጠው እነሱ ቡና ብቻ ነው የምተግሉት። እኛ የዛ አይነት ትሬንድ የለንም፣ አንቆርጥም። ደናችን ደን መቁረጥ ማለት ቡና መቁረጥ፣ ሌላ ብከፋ ብከፋ ቡናው ዛፉ ጥላ ሆነው ስሩ ነው ቡና የምተከለው። ስለዚህ ዩሮፒያን ዩኒየን ህግ በሚያወጣበት ጊዜ የኢትዮጵያን ሁኔታ በልዩ ሁኔታ ነው መታየት ያለበት፣ እንደ ሌሎቹ ሳይሆን ከዘጠና በመቶ በላይ የሚሆነው የኢትዮጵያ የቡና ምርት ከደን ጋራ እንደሚስማማ የሚያስረዱት ዶክተር አዱኛም፣ ሆኖም ይህን ለአውሮፓ ህብረት ለማስረዳት የራሱ የሆነ ሂደት አለው ይላሉ። ራሱ የቻለ ስራ ነው። የራሱን የቻለ ምንጭ ይፈልጋል። ኦርጋኒክ ነው በጥላ ዛፍ ስር ነው የምናመርተው ብለን ለማለት ደግሞ ደጋፊ ዶክመንት ያስፈልጋል። የአውሮፓ ህብረት የደን ጭፍጨፋ ደንብ በዘንድሮ የቡና የውጪ ንግድ ላይ ጫና እንደማያሳድር ዶክተር አዱኛ ደበላ ጠቁመው ከዘርፉ በ2016 በጀት ዓመት 1.7 ቢሊዮን ዶላር ለማግኘት መታቀዱንም አክለው አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እኛ ወዳለንበቱ ዩናይትድ ስቴትስ ስንመለስ ዋሽንግተን ዲሲ ከመላው አሜሪካ ከፍ ያለ የጡት ካንሰር ህሙማን የሚገኙባት ከተማ ስትሆን ከእነዚህ ውስጥ ከግማሽ በመቶ በላይ የሚሆኑት ጥቁር ሴቶች እንደሆኑ ተገልጸዋል። ጥቁር ሴቶች አስቀድሞው በመድኃኒት ሊታገስ የማይችል የካንሰር አይነት ተጋላጮች እንደሆኑ ጥናቶች ያመለክታሉ። ከዚህ በተጨማሪም ጥቁር ሴቶች ገና ከለጋ ዕድሜያቸው አንስቶ በሰውነታቸው ውስጥ የካንሰር እድገት ሊጀመር እንደሚችል በመግለጽ ባለሙያዎቹ ያስቀድመው ዓመታዊ ምርመራዎችን እንዲጀምሩ አሳስበዋል። በዋሽንግተን ዲሲ የሚገኘው ብሬስት ኬር ዋሽንግተን ዲሲ የተሰኘው ተቋም በኑሮ ደረጃቸው ዝቅተኛ ደረጃ ላይ የሚገኙ ጥቁር ሴቶች የጡት ምርመራ እንዲያደርጉ እየሰራ ይገኛል። ፒቢኤስ ጣቢያ ያጠናቀረውን ዘገባ ኤደን ገረመው በመቀጠል ታሰማናለች። ሚሸል ሐውኪንስ እና ልጇ መርሴዲስ በሀሳባቸው ውስጥ ያለው አንድ ነገር ብቻ ነው፤ ዓመታዊ የጡት ምርመራ። የኮቪድ-19 ወረርሽኝ ዓመታዊ የጡት ምርመራ ቀጠሮች እንዲጓተቱ አድርጓል። የ41 ዓመቷን መርሴዲስ የጡት ምርመራ ስታደርግ ዛሬ የመጀመሪያዋ ነው። ጓጉቻለሁ። ትንሽ ጨንቆኛል ግን ይሁን ሁለቱ ሴቶች በዋሽንግተን ዲሲ ወረዳ ስምንት በሚገኘው ብረስት ኬር ዋሽንግተን ተቋም ነው ምርመራ የሚያደርጉት። ተቋሙ በዲሲ ዙሪያ ላሉና ከዝቅተኛ ማህበረሰብ ለተውጣጡ 93 ከመቶ የሚሆኑ ጥቁሮች ለሚገኙበት ማህበረሰብ ድጋፍ ይሰጣል። በርናንድ የተቋሙ ሹፌር ነው። አሁን ለጉዞ ዝግጁ ነን። በርናርድ በመላው ከተማዋ በሚሽከረከረው ተንቀሳቃሽ ማሞግራፊ ወይም የጡት መመርመሪያ ማሽን የተገጠመለትን መኪና ይዞ ይዞራል። ብረስትኬር ዋሽንግተን ሴቶች እንዲመረመሩ ለማበረታታት ከሚጠቀምባቸው መንገዶች አንዱ ይህ አቶቢስ ነው። ግዙፉ አቶቢስ ከ100 ሴቶች 343 የሚሆኑ ጥቁር ሴቶች በካንሰር ከሚሞቱባትና የሴቶች የጡት ካንሰር ባየለባት የዩናይትድ ስቴትስ መዲና ዋሽንግተን ዲሲ ሲንቀሳቀስ ይውላል። ዛሬም ይህ አቶቢስ በሰሜን ምስራቅ ዋሽንግተን ቀድሞ ሆስፒታል በነበረው አሁን የተሽከርካሪዎች ማቆሚያ ስፍራ ላይ ቆሞ አገልግሎት እየሰጠ ነው። ጥቁር ሴቶች በካንሰር የመያዝ እድላቸው ከፍተኛ እንደሆነ ባለሙያዎች ይናገራሉ። ገና በለጋ እድሜ በካንሰር የመያዝ እድላቸው ከፍተኛ ሲሆን፣ የካንሰር ሕዋሳቶቹም በአስከፊ ሁኔታ ሰውነታቸው ውስጥ ይሰራጫሉ። ምክንያቱ እስካሁን ድረስ ባይታወቅም አስቀድሞ መመርመር ግን ቁልፍ ነገር ነው። ይህም መሰል ተንቀሳቃሽ መኪና ለማህበረሰቡ እጅግ ጠቀሜታ አለው። በተለይም በወረርሽኝ ወቅት የተጠራቀሙ የምርመራ ወረፋዎች እነዚህ አውቶቡሶች አማካኝነት ተቃለዋል። የሰባ ስድስት ዓመቷ ጆይስ ስቴሪ በካንሰር ምርመራና ህክምና አንድ ዓመት ማለት ትልቅ ልዩነት ይፈጥራል ይላሉ። ከሶስት ዓመት በፊት እንደ ጓደኛዬ የነበረችው እህቴን አጥቻለሁ። እሷና እኔ ሁሌ አብረን ነበር የምንመረመረው። ልክ እንደ እኔ የእሷም ውጤት ጤነኛ ነበር የሚለው ምርመራ በድጋሚ ማድረግ በነበረባት ጊዜ ተመልሳ ስትሄድ ግን አራተኛ ደረጃ ላይ የደረሰ ካንሰር አለብሽ ተባለች። ስለዚህ ካንሰሩ ሲያሰኘው ነው የሚታየው በአንድ ዓመት ጊዜ። አሁን ደህና ነኝ የምትይበት ጊዜ የለም። ዓመታዊ የጡት ምርመራን ጊዜውን ጠብቀው እያደረጉም እንኳን በፍጥነት የሚሰራጭ ካንሰር ከተከሰተ አስከፊ ውጤት ይከተላል። እንደ ጥቁር አሜሪካዊ ለተለየ ካንሰር አይነት ተጋላጭ ነን። ካንሰሩ ትሪፕል ኔጌቲቭ ይሰኛል። ሬጂና ሃምፕተን የብረስት ኬር ዋሽንግተን አጋር መስራችና የቀዶ ጥገና ሐኪም ናቸው። ለሆርሞን ሕክምና ምላሽ የሚሰጥ ካንሰር አይደለም። ለሆርሞን ምላሽ የሚሰጥ ካንሰር ያለባቸው ሰዎች ለአንድ አምስት ዓመት ጊዜ የሚሆን የሆርሞን ሕክምና ይወስዱና ለጡት ካንሰር ተጋላጭ የሚያደርጋቸው ነገሮች ይቀንሳሉ ነገር ግን ትሪፕል ኔጌቲቭ የተሰኘው የጡት ካንሰር አይነት ሲከሰት በቀዶ ጥገና፣ ጨረር እና ኪሞቴራፒ በመውሰድ ይታከማል። ይሁን እንጂ ትሪፕል ኔጌቲቭ የተሰኘው ካንሰር ለመከላከል የሚሆን ምንም ነገር የለም። ዶና ሄ ትሪፕል ኔጌቲቭ የተሰኘው የጡት ካንሰር የተገኘባት ባለፈው ግንቦት ወር ላይ ነበር። ለዶና ሊሰጣት የሚችል የሚዋጥ ምንም አይነት መድኃኒት የለም። ዶና ካንሰር ሲይዛት ገና 32 ዓመቷ ነበር። ሲጀምረኝ ደረቴ ላይ እብጠት ነበረብኝ። ልክ እንደ ማንኛውም ሰው ቁም ነገር አላልኩትም። 32 ዓመቴ ስለሆነ በዚህ ዕድሜ ካንሰር ይይዘኛል ብዬ አላሰብኩም። ዶክተሬም አንቺ በካንሰር ለመያዝ ገና ልጅ ነሽ፣ እብጠቱ ሲስት ሊሆን ይችላል በማለት አልትራ ሳውንድ እንዳደርግ ነበር የላከኝ። ነገር ግን አልትራሳውንድ ያነሳኝ ቴክኒሻን ያየውን ነገር ስላልወደደው ከህብጠቱ ላይ ናሙና እንዲወሰድ አደረጉ። ያ ናሙና ነው ካንሰር እንዳለብኝ ያረጋገጠው። መጀመሪያ ላይ ምርመራ ሲደረግልኝ በጣም ፈርቼ ነበር። መሞት አልፈለግኩም ነበር፣ ልጆቼንና ባለቤቴን ጥዬ መሄድ ባለመፈለጌ በጣም ፈርቼ ነበር። ዶና ለዕብጠቷ በጊዜ ወደ ሕክምና ያልመጣችው አንድም በወረርሽኙ የተነሳ ሁለት ደግሞ ካለባት የኃላፊነት ጫናና ሐኪም ቤት መሄድ ከመፍራት ጋር የተያያዘ ነው። እንደ ጥቁር በባህላችን ሐኪሞችን እንፈራለን። መጥፎ ዜና ያስፈራናል። መጥፎ ነገር መስፋት አንፈልግም። ምክንያቱም ደግሞ እንዴት እንደምናልፈው ባለማወቃችን ነው። ሐኪም ጋር ትሄዳላችሁ፣ የጥርስ ህክምናም ጋር ልትሄዱ ትችላላችሁ። ነገር ግን ነገሮችን ገሸሽ ነው የሚያደርጉት። በተለይ ጥቁር ሴት እናቶች በቤታቸው ከልጆቻቸው ጋር ብዙ ነገሮችን ስለሚሸከሙ ቸል ይላሉ። መታመም አይችሉም። ሁሉ ነገር ሲያስተካክሉ ራሳቸውን ይዘነጉታል። ዶክተር ሬጅና ታዲያ ይህ በብዙ ጥቁር ሴቶች ዘንድ የተለመደ ምክንያት ነው ይላሉ። አብዛኞቹ ብቻቸውን ቤተሰብ የሚደግፉ የቤተሰብ አስተዳዳሪዎች ናቸው፣ ብዙ ስራዎች ሊሰሩ ይችላሉ። ስለዚህ ጤናቸው በዋናነት የሚያሳስባቸው ጉዳይ አይደለም። በቅድሚያ በዙሪያቸው ላሉ ሰዎች ነው ትኩረታቸውን የሚያደርጉት እንደ ሴት እኔም አንቺም በዙሪያችን ላሉ ሰዎች ቅድሚያ እንደምንሰጥ ከራሳችን ሕይወት በመነሳት ምስክር መሆን እንችላለን። ባለፈው ዓመት ዶና አራት ልጆቿን እያሳደገች የጨረርና የኪሞቴራፒ ሕክምናዎችን እየወሰደች እንዲሁም ደግሞ ሁለት ጡቶቿ ተቆርጦ በሕክምና አሳልፋለች። ሐኪሙ መጀመሪያ ላይ አንቺ በካንሰር ለመያዝ ገና ልጅ ነሽ፣ ምናልባትም ደግሞ ሲስት ሊሆን ይችላል ሲልሽ የነበረ ስሜት እንዴት ነበር? ሐኪሙ እንዲያ ማለቱ አሁን ካለፈ በኋላ ስታስቢው ችግር ነበረው። ለሐኪሞቹ የተሳሳተ ነገር ከነገራችሁ ራሷን ታውቋዋለች በማለት ይተዋችኋል። ነገር ግን ዝም ብለው ድጋፍ ማድረግ ነው ያለባቸው። ማለቴ አንቺ ወጣት ነሽ ካንሰር ሊይዝሽ አይችልም የመሳሰሉትን ባይሉ ጥሩ ነው። ምክንያቱ ደግሞ በግልጽ እንደምታዩት ሊከሰት ይችላል። ነገሮች እንደ ሰው እድሜ፣ ዘርና የኑሮ ሁኔታ ቢለያዩም በአሁኑ ሰዓት ያለው የጤና መመሪያ ግን ሴቶች እድሜያቸው ከ40 እስከ 50 ባለው እድሜ ውስጥ በየአመት ውጡታቸውን የመመርመር ልምድ እንዲያዳብሩ ይመክራል። ዶክተር ሬጅና ታዲያ ጥቁር ሴቶች ከዛም ቀደም ብለው ምርመራዎችን ቢጀምሩ ይመከራል ይላሉ። ጥቁር ሴቶች ሁሌም ከታች ናቸው ያሉት እነዚህ ካሉት የማህበረሰብ ክፍሎች ጋር ተባብረን ለመስራት መመሪያ ስለምንፈልግ በየማህበረሰቡ የተለየ ነገር ነው ያለው። ለምሳሌ በዚህ በእኔ ማህበረሰብ ውስጥ ያለው ባይዋ ግዛት ካለው ይለያል። እናትና ልጅ ሚሼል እና መርሴዲስ ሀውኪን የጡት ካንሰር ምርመራ ማሞግራም እንዴት ቀላል እንደሆነ ሊያሳዩን ፈቃደኛ ናቸው። ይህ የስሪዲ ማሞግራም ማሽን በዚህኛው የከተማ ወገን ያለው ብቸኛው ማሽን ነው። ሽን ከፍ አድርገሽ እዚህ ጋር ታሳርፊዋለሽ። ልጄን ይዤ ዛሬ እዚህ መምጣቴ አብረን ይህንን ማድረጋችን በጣም ጥሩ ነገር ነው። መርሴድስ የጡት ምርመራው ምንም አይነት ህመም የለውም ትላለች። ህመም አልነበረብኝም እንደ እውነቱ ምንም አይነት ህመም አልነበረብኝም የሚመረምርሽ ሰው ምንም ርህራሄ አያሳይሽም ጡትሽን ከፍ አድርገው በጣም በሚያም ሁኔታ ነው የሚጫኑት የሚሉ የሚያስፈራሩ ታሪኮችን ሰምቼ ነበር እናም ምርጥ ነበረች ምን እየሆነ እንዳለ እያስተማረችኝ ነበር ምቾት እንዲሰማኝ አድርጋኛለች ያለፉትን ወራቶች በጡት ካንሰር ህክምና ያሳለፈችው ዶና ሄስ በቅርቡ የጨረር ህክምናዋ መጠናቀቁን አክብራለች ያለፉትን ዘጠኝ ወራት እንዴት ዘለቀችው ለሚለው ጥያቄ ታዲያ ከእሷ ጋር አብሮ ጸጉሩን የተላጨው ሁሌም የሚደግፋት የትዳር አጋሯ ውሻዋ ሲናመን፣ ልጆቿና በማህበራዊ መገናኛ ብዙሀን ላይ ስለ ህክምናዋ የምታጋራቸው ደጋፊዎቿ ሚና ትልቅ ነበር ወጣት ጥቁርና ሴቶነሽ አንቺን የሚመስል ሰው በዛ ውስጥ አልፎ እንደሚያውቅ ማየቱ ለእኔ ተስፋ ነው የሰጠኝ። ይሄ ነገር እኔም ላይ ሊከሰት ነው እናም እኔም አሸንፈዋለሁ ትያለሽ። ሰዎች ይህን ስል አያምኑኝም፣ ግን በውስጥ ያለው ትልቅ ማንነት ሰዎች ራሳቸውን እንዲንከባከቡ በማድረግ ደስ የሚለው ነው። ለፒቢኤስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ በማስዴብል የተዘጋጀው ና ደረጀ ደስታን የሚያስደምጠንን የወንዝ ውሃ ፍጆታን ለማመጣጠን ስለሚያስችለው ሰርቶ ማሳያ የሚናገረውን ዘገባ እንከታተል። በርካታ ግድቦች፣ የውሃ ማጠራቀሚያዎችና ሕጋዊ ስምምነቶች የኮሎራዶ ወንዝን እጅግ ውስብስብ ወደ ሆነ የውሃ ስርዓት ስር እንዲገባ ቀይረውታል። ይህ ሥርዓት በአሜሪካ ደቡብ ምዕራብ የሚኖሩ 40 ሚሊዮን የሚደርሱ ሰዎችን የሚደግፍ ነው። የሰባት የዩናይትድ ስቴትስ ግዛቶች፣ ሁለት የሜክሲኮ ግዛቶችና ሰላሳ የቀደምት አሜሪካውያን ማህበረሰቦች ሁሉም በወንዞቹ ውሃ ላይ ባለመብት ናቸው። ሥርዓቱ በዩናይትድ ስቴትስ ውስጥ ከሚገኙት ሁለት ትላልቅ የውሃ ማጠራቀሚያ ግድቦች ወቅታቸውን በትክክል እየጠበቁ በሚለቀቁት ላይ ይወስናል። አሁን እጅግ የተባባሰው የአየር ለውጥ ኮሎራዶ ወንዝ ላይ ተመስርተው የተሰሩት ሌክ ሜድ እና ሌክ ፓውል የተባሉት ሀይቆች ወይም ግድቦች ላይ የተመሰረተውን የውሃ አስተዳደር ስርዓት የበለጠ ፈታኝ እንዲሆን አድርገውታል። ኢዲት ዛጎና ወንዞች በተለያዩ ወቅቶች ምን መልክ እንደሚኖራቸው የሚያጠናውና በኮሎራዶ ዩኒቨርሲቲ ስር ያለው የሪቨርዌር መርሃ ግብር ቡድንን ይመራሉ። አሁን ጉልህ አድርገነዋል። በጣም አስፈላጊ የሆነውን የፓወለን ሀይቅ ማየት እንችላለን። ስለዚህ ይህ አካላዊ ሂደቶችን እንዲሁም ከፓወል ሀይቅ ጋር የተያያዙትን ሁሉንም መረጃዎች ይዟል። የአየር ንብረት ትንበያዎች፣ የትነት መጠኖች፣ የኃይል ማመንጫዎች እና በወንዙ ፍሰት ላይ ተጽዕኖ የሚያሳድሩ ሌሎች ነገሮች በሙሉ በኮምፒውተር በተሰሩ የማሳያ አብነቶች ውስጥ ተካተዋል። ወንዙን የሚያስተዳድረው የፌዴራሉ መስሪያ ቤት ሪቨርዌርን በመጠቀም ለምሳሌ በከፋው የድርቅ ዓመት ወንዙ ምን መልክ እንደሚይዝ ይመለከትበታል። ፕሮፌሰር ኤዲት ዛጎና በኮሎራዶ ዩኒቨርሲቲ ተመራማሪ ፕሮፌሰር ናቸው። ሌክ ፓውል ውሃውን ከተፋሰሱ በታች ላሉትና በጣም ለተቸገሩ የውሃ ተጠቃሚዎች መልቀቅ መቻሉ ምን ያህል አስተማማኝ ነው? ሁሉንም የውሃ ተጠቃሚዎች ውሃውን እንዴት መጠቀም እንደሚኖሩባቸው ማስማማት በጣም አስቸጋሪ ነው። ይሁን እንጂ አሁን ብዙዎቹ ባለድርሻ አካላት ሪቨር ዌር እና አንዳንድ ስምምነቶችን ለማቅለል የሚረዱ የጋራ መድረኮችን ይጠቀማሉ። ጄኒፈር ጊምበል በኮሎራዶ የውሃ ማዕከል የፖሊሲ ምሁር ናቸው። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። എന്തോ ഇൻറെ പേട്ടോലെപ്പാ പേപ്പലേ